አራት ቀን አርዬን እግዚኦ ሳሄለከ አርዬን እግዚኦ ሳሄለከ አርዬን እግዚኦ ሳይለከ ወሃበነ ኣምላክነ ወሃበነ ኣምላክነ ወሃበነ ኣምላክነ ኣድህልወተከ ኣፀሚ ዘይነበኒ አጸም ዘይነብበኒ አጸም አጸም ዘይነብበኒ እግዚአብሔር እግዚአብሔር አምላኪ